we <laughs> ወይዘሮ መሰረት አዛገ በጎዳናና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግና መልሰው በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም እራሳቸው በግል ሕይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ። አባቴ የፖሊስ መኮንን ነበር። ጀር ምርምራ ነበር የሚሰራው። እናቴ የቤት እመቤት ነች። እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን፣ ትምህርት ቤት በመኪና እየሄደን ነበር ምንማረው። አንድ ቀን እቤት ስመጣ ይለቀሳል። ምንድን ነው ስል አባቴ ታስሯል። ለስምንት አመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌሌኝ የትልቋ ቤት ውስጥ ያለሁት ልጅ እኛን ሰባት ልጆቿን ከጉያዋ ላለመነጠን ነው። ምንም ገቢ የላትም እናቴ ወርቋን እየሸጠች እቃዋን እየሸጠች ስጨርስ ተጨነኩና እኔ እንኳን ብቀነስላት ጥሩ ነው ብዬ ባል አገባሁ። አስራ አምስት አመቴ ማለት ነው። አስራ ስድስት አመቴ ልጅ ስወልድ ትምህርት ቤት ለመሄድ ስል ልጅን እያያዝኩ እናቴ ጋር እየወሰድኩ እንዲሁም ሌላ ጣጣ መጣውባት። በጣም ተሰማኝ። በጣም አዘንኩኝ። አንድ ቀን ይህ ችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባሁ። ያችን ቃሌን ጠብቄያለሁ ብዬ አስባለሁ። ይሄ ህልም ታዲያ ተሳክቶ የዛሬ ዘጠኝ አመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ። መሰረት ሴት ነው የምንደግፈው፣ ህጻናት ደግሞ ወላጆቻቸውን በሞት ያጡና ለችግር የተጋለጡ ህጻናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይተጓጎሉ ለማድረግ ነው እንግዲህ ዋና ዋና አላማዎቻችን። የትምህርት ፕሮግራሞች ላይ እንሰራለን፣ የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህፃናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀናጅተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በጾታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሃድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ። አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉ። እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያ አክስ ወይም ታመጣቸዋለች፣ ወይ የሩቅ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁርፎ ደግሞ ሰራተኝነት የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ። ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይዛቸዋል። ተስፋ ይቆርጣሉ። ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጀምሮ ኤች አይቪ ኤድስ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውን ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወዱት ስለ ራሳቸው ምንም ነገር ማሰብ ያቆማል እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ለማፈት ነው መጀመር የሚመስላቸው እና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት። እና እኛ እንዲያውም ይሄ አንድ ሺክ አንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት ተቻለ ለኮሚኒቲው፣ ላገኘን የህብረተሰብ ክፍል እንሰጣለን እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሮ ያችን ና ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎችም የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው ሶስት ወር ከሱ ሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆሎዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህጻናት መዋያውን ለብቻ ሴቶች ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድር እና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ፣ ልቀቁኝ፣ እኔ ሰርቼ ነው የምኖረው ከዚህ በኋላ በፍጹም አልለምንም፣ በፍጹም ሴተኛ አዳሪነት አልሰራም፣ በፍጹም አልሰርቅም በቃ ብቁ ዜጋ ነኝ፣ ለልጆቼ በቂ እናትና አባት ነኝ ብላ ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን ስምንት ወር ፈጅቶብናል። መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት እቃና የሶስት ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በአስራ ስድስት አመቷ ካደገችበት ከጻድቃነ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባላው ጋር ባለመስማማቷ ሁለት ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች። ቤት ተከራይቼ ነበረ። አጋጣሚ የልጆች አባት አልነበረም። ቤት ኪራይ መከፍለው ወጣሁ። የሚበላ የሚቀመስም አልነበረም። ልጆችን እየ ወጣሁ ወደ ጎዳና ህይወት ምንም ማድረግ አልቻልም። የልጆችን ህይወት ማቆየት ስላለብኝ ወጣሁ። ስጢፋኖስ ወጣሁ። ስጢፋኖስ አገኘችኝ። ባላገኘችኝ ሰዓት ላይ ብዙ ነገሮች ቤት ኪራይ ከፍላልኛለች። ሱካሪ አድርጋልኛለች አልባሳት ሰጠኛለች። ብዙ ነገሮችን አድርጋልኛለች። የምግብ ድጋፍ ምናምን አድርጋት ቤት ተከራይታ ከጎዳና ይወት አውጥተኛለች። ስለዚህ አሰልጥና አንድ ሺ አምስት መቶ ብር ነው የሰጠችኝ ለእኔ ማለት ነው። መጀመሪያ አንድ ሺ አምስት መቶዋ ማለት ነው በብዙ ነገሮች ከአምስት መቶዋ በጣም ብዙ ነገር ለውጣለች ለኔ። በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረግኩኝ ችርቻ ረቸረችራለሁ ቆሎ ሸጣለሁ። በዛች በዛች ነገር ታሪክ ለውጣልኝ አለች ለኔ። እዛሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው በተመሳሳይ የሁለት ልጆች እናት የሆነችው ና ከመሰረት ግብረሰናይ ተቋም ጋር በቀበሌ በኩል እንደተገናኘች የምትገልጸው ወይዘሮ ፍሬዮት ጉልላት እሷንና ሁለት ልጆቿን ጎዳና ላይ ከመውጣት በታደጋት ተቋም ውስጥ በመቀጠር እያገለገለች መሆኑን ትናገራለች። ከዛሬ አስር ዓመት በፊት የሁለት ልጆች እናት ያው በትዳር አለም ከባሌ እንደገናም ደግሞ አንድ ምንዋንም ልጅ እናቴ ስለሞተች የሚያሳደግልኝ በሌለበት ሰዓት ምንም ነገር እንደሌለኝ ማለት ነው፣ ጎዳና ላይ መውጣት በበኩላግኛ በወረዳ ደረጃ ነው። በቀበሌ ከተመለመሉ ሴቶች እሷን ካገኘኋት በኋላ የተለያዩ አይነት ስልጠናዎችን በመውሰድ የመስክሉ ስልጠና፣ ልጆች መያዣ ስልጠና፣ የንግድ ስልጠና፣ እንደዚህ ያሉ ስልጠናዎች ከወሰድኩ በኋላ በመንቀሳቀሻ በመነሻ አንድ ሺህ አምስት መቶ ብር ሻርክ እያመጣሁ በመሸጥ የራሴንም ታሪክ በመቀየር የልጆችን ህይወት በማስተካከል ትልቅ ለውጥ ነው ያመጣሁትም በባህሬም በልጆችም ላይ በራሴም ላይ። ከዛ ውጪ ልጆቼ የባንክ አካውንት ተከፍቶላቸው በየወሩ የትምህርት ቤት ክፍያዎች ይከፈቱላቸዋል ይከፈልላቸዋል፣ ዩኒፎርም ይሰፋላቸዋል። አሁን ላይ ነው መንግስት የመጣው ስለዚህ ለልጆቼ የሙሉ የጤና ሕክምና የኔም የጤና ሕክምና ሙሉ ወጪ በሙሉ ወጪ ይከፈልልኛል፣ ይታከማለሁ። በግል ሆስፒታሎች ውስጥ ነው የምታከመው። ስለዚህ ምንም ነገር ሳይጎልብኝ ነበረ ስገለገለ ነበረው። በጤና እንከን መሀል ላይ ትንሽ በጤና ሁኔታ ነገሮችን አቁም ራሴ ተመልሼ ደግሞ እንደገና እዛው ድርጅት ውስጥ በበጎ ፈቃደኝነት በማገልገል በማገዝ ለረጅም ጊዜ ቆይቼ ነበረ። አሁን ላይ ግን አዲስ በተከፈተው ወይም ደግሞ እናትና ልጅን ማቆያ ውስጥ በመስራት ላይ ይገኛለን። ይችላል ምክንያቱም እኔ ያሳለፍኩትን ታሪክ እህቶች እንዳይደግሙት እያደረግኩ ስለሆነ በጣም ደስተኛ ነኝ። ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ። ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉ ማንኛውም ግብረሰብና ሰብአዊ ፍጥር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፍቃድ አገልጋዮቻችን ጠቆመውን የአንድ ሺህ ለአንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን አርባ ሰዎች ቢያንስ እና አምስት ሺ በዶላር ቢያንስ፣ እንደ ፈረንጆቹ አቆጣጠር ኤፕሪል አምስት የሚጀመር ካምፔን አለ ና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው።